ሰላም ለመትከፍ ተከመለሰ ክህነት ሎግዮ ጊዜ ጻተፍት ዘጾረ አርኦ ተመስቀል በቀራንዮ ኢየሱስ ክርስቶስ በግአ መድኃኒት ላስተስሪዮ አስተዳልወከ ለርእሰከ ውስጥ አጸደ ፍግ ተርዮ ወኩሎ በዘይደሉ አቅደምከ ሀልዮ